ኤርትራ ከኢትዮጵያ ተነጥላ ራሷን የቻለች ሀገር የሆነችበትን 25ኛ ዓመት ባከበረች ማግስት ይፋ የወጣ ዘገባ ሀገሪቱ ውስጥ በሰብአዊነት ላይ የተፈጸመ ወንጀል መስፈኑን ይፋ አደረገም። ስለ ዘገባው ዛሬ ጄኔቭ ስዊዘርላንድ ውስጥ መግለጫ የሰጡት የኤርትራን የሰብአዊ መብት ይዞታ የሚያጠናው የተባበሩት መንግስታት ምርማሪ ኮሚሽን ሊቀመንበር ማይክ ስሚዝ ይህንኑ ለዶቼቬሌ ተናግሯል። በመጀመሪያው ዝርዝር ዘገባችን አሳሳቢ የሰብአዊ መብት ጥሰት መኖሩን ለይተን መዝግበናል። የሰብአዊ መብቶች ምክር ቤት እኛ የደረስንበት በደል በሰብአዊነት ላይ የተፈጸመ ወንጀልን የሚያካትት መሆን አለመሆኑን እንድናጣራ ጠይቆን ነበረ። እናም በሁለተኛው ዘገባችን ላይ በአጠቃላይ በጉዳዩ ላይ ያለንን እይታ በተጨማሪ መረጃ ከማጠናከራችን ባሻገር በዚህ ጥያቄ ላይ አትኩረን በእርግጥም አብዛኛዎቹ በሰብአዊነት ላይ የተፈጸመ ወንጀልን እንደሚያካትቱ ከድምዳሜ ላይ ደርሰናል። ስለ ኤርትራ የሰብአዊ መብት ጥሰት ያካተተው ዘገባ በሀገሪቱ ለ25 ዓመታት ስልታዊና መጠነ ሰፊ የሰብአዊ መብት ጥሰት መድረሱን ገልጧል። እስከ አራት መቶ ሺህ የሚደርሱ ኤርትራውያን በሀገሪቱ ግልጽ ባልሆነ ብሔራዊ አገልግሎት ስም ላለፉት 25 ዓመታት ለባርነት ተጋልጧል ሲል ዘገባው አክሏል። የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ዘገባው ተቀባይነት የሌለው መሆኑን አስታውቋል። በመሰረቱ ይህ 500 ግድም ጥገኝነት ጠያቂዎችን ቃለመጠይቅ በማድረግ ያገኘውን መረጃ ሳያጣራ ይፋ ያደረገ አካል ነው። የሙያ ስነ ምግባርን ያልተከተለ፣ ገለልተኝነት የጎደለው ትርጉም አልባ የፖለቲካ ሰነድ ነው። በኤርትራ መንግስት የፕሬዝዳንቱ አማካሪ አቶ የማነ ገብረአብ ስም ከአስመራ ይፋ የሆነው መግለጫ የአጣሪ ኮሚሽኑ ዘገባን ባዶና ተቀባይነት የሌለው ብሎታል። በሶስት ሰዎች የተዋቀረው አጣሪ ኮሚሽን ተብዬው ኤርትራን ለዓለም አቀፉ የጦር ወንጀል ተመልካች ፍርድ ቤት ለማቅረብ ዘመቻ እያካሄደ ነው፣ ለአንድ ወገን አድልቷልም ሲል አክሏል። አጣሪ ኮሚሽኑ ለዘገባው የተጠቀመባቸውን መረጃዎች የሰበሰበው ከኤርትራ ውጭ በተለያዩ የአውሮፓ ሀገራት፣ በአሜሪካ፣ በካናዳ በዋናነትም በኢትዮጵያና በጅቡቲ ከሚገኙ ኤርትራውያን መሆኑን ተናግሯል። ያም ሆኖ ዝርዝርና ጥልቅ ምርመራ ማድረጉን ገልጧል። የመርማሪ ኮሚሽኑ ሊቀመንበር ማይክል ስሚዝ በዛሬው መግለጫቸው የሰብአዊ መብት ጥሰቱ በአስመራ ጎዳናዎች ብቻ ይፈጸማል ብላችሁ አትጠብቁ ብሏል። ይልቁንስ ጥሰቱ የውጭ አገራት ሰዎች ሊመለከቷቸው በማይችሏቸው ራቅ ባሉ የአገሪቱ ስፍራዎች ማለትም በማጎሪያ ጣቢያዎች፣ በጦር ሰፈሮች በወታደራዊ ማሰልጠኛ ማዕከላት ነው ሲሉ ተናግሯል። በኤርትራ በሰብአዊነት ላይ የተፈጸመ ወንጀል ተጠያቂ ያሏቸው ግለሰቦች እነማን እንደሆኑ ይገልጡ እንደሆን በዶቼ ቬለ ተጠይቀው ሊቀመንበሩ ዝርዝር መግለጫ ከመስጠት ተቆጥበዋል። ሆኖም ከፍተኛ ባለሥልጣናት እንደሚገኙበት ተናግሯል። እነዚህ ሰዎች በሰብአዊነት ላይ ለተፈጸመ ወንጀል መሰረት ለሆነው ፖሊሲ ኃላፊነት ያለባቸው ናቸው። ከዚህ በላይ ብዙ ማለት ያለብኝ አይመስለኝም። ግን በዘገባችን ከፍተኛ የጦር አመራሮችና በአመራሩ ከፍተኛ ደረጃ ላይ የሚገኙ ሰዎች ይካተታሉ ብለናል። አጣሪ ቡድኑ የምርመራ ውጤቱን ከሁለት ሳምንታት በኋላ ለተባበሩት መንግስታት የሰብአዊ መብቶች ምክር ቤት ሲያቀርብ ተልእኮ እንደሚጠናቀቅ ሊቀመንበሩ ተናግሯል።